ጦርነት ወደ ደቆሳትና የተባበሩት መንግስታት ድርጅት የተወሰነው ክፍሏ ወደ ከፍተኛ ረሃብ ውስጥ እየገባ ነው ወደሚሏት የትግራይ ክልል በወራት ጊዜ ውስጥ የገባው እርዳታ ጥቂትና አዝጋሚ መሆኑ ተገልጿል። እጅግ በጠናው ረሃብ ሳቢያ ለመሰደድ ከተገደዱ የትግራይ ተወላጆች ውስጥ አንዳንዶቹ ቤተሰቦቻቸውን ጥለው ለመሄድ እስከ መገደድ መድረሳቸውን ይናገራሉ። የቪኦኤ ዘጋቢ ሄነሪ ዊልክንስ ተከታዩን ዘገባ ከኢትዮጵያ ሰቆጣ ልኮናል። ደረጀ ደስታ እንደሚከተለው ያቀርበዋል። ሰቆጣ ጦርነትና ረሃብን በመሸሽ ከትግራይ የተፈናቀሉ የብዙ ሺህ ሰዎች መኖሪያ ናት። ሁልጊዜ ጧት ጧት በከተማው ወደሚገኙ መንግስታዊ ወዳልሆኑ የእርዳታ መስጫ ጣቢያዎች በመቶዎች የሚቆጠሩ ተፈናቃዮች ይሰበሰባሉ። አንዳንድ ጊዜ የሚሰጣቸው ምግብ ይኖራል። ብዙ ጊዜ ግን አይኖርም። አስር ኪሎ ሜትር ርቀት ላይ የምትገኘው ትግራይ ለዓመት ያህል ለሰብአዊ እርዳታ ዝግ ሆና ትገኛለች። ወደ ክልሉ ስላልደረሰው እርዳታ የኢትዮጵያ መንግስትና የትግራይ አማጽያን እርስ በርሳቸው ይወነጃጀላሉ። ቢያንስ 1900 ሕፃናት ከወዲሁ በረሃብ ሞተዋል የሚሉት የረድኤት ድርጅቶች እና የክልሉ ጤና ባለስልጣናት ትግራይ ውስጥ ወደ ሰባት መቶ ሺህ የሚጠጉ ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ እንደሚኖሩ ይናገራሉ። ካሳሁን ባየ የስድስት ልጆች አባት ሲሆኑ ቤተሰባቸውን ትተው ሰሞኑን ከትግራይ ሰቆጣ ገብተዋል። እንዲህ ይላሉ አቶ ካሳሁን። ምስ ወልደለች እዚያው ነው የቀረች ምን ምን እዚያው ምን ምን ያው ምንም ምን አድርገን በግድ ያው በፍክፋት ነው የመጣው እንጂ ሌላ ምንም የለም። መንግስት ጋዜጠኞችን ወደ ትግራይ እንዳይገቡ በማገዱና የቴሌኮሙኒኬሽን አገልግሎትም ዝግ እንዲሆን በማድረጉ ስለ ቀውሱ የተሟላ መረጃ ለማግኘት አስቸጋሪ ነው። ይሁን እንጂ ቪኦኤ ሰሞኑን ወደ ሰቆጣ በመሄድ በዚያ የሚገኙ ተፈናቃዮችን ለማነጋገር ችለዋል። ካሳ ተጋሩ የአማራ ብሔር ተወላጅ ናቸው። የትግራይ ተወላጅ የሆኑት ባለቤታቸው ከእሳቸውና ከልጆቻቸው ጋር አብረዋቸው አለመምጣታቸውን ተናግረዋል። እንዲህ ብለዋል። ካሳ እና አይምሯ ደግሞ ብዙም እንትን ስለሆነ እዛ ደንበር ስለሆነ ቋንቋ ራሱ አትስልም እንትን አማርኛ ትግርኛ እና ሁልጊዜ እንደው መቼ ነው ሰላም የሚሆነው? በቃ እንደው አባቴ እንዳገኘውን ይሆን ምናምን ብላ ትላለች። ተደቂት እ ማቅቱ የመብት ተሟጋች ቡድኖች የአማራ ክልልን ጨምሮ በትግራይ ተወላጆች ላይ የሚደረገው ብሔር ተኮር ግድያ መኖሩን ሲያስጠነቅቁ ቆይተዋል። ስለዚህ ሰዎች ከትግራይ አምልጠው የሚወጡበትን የሰብአዊነት ኮሪደር መፍጠሩ ቀውሱን በማርገብ ይረዳል ይላሉ። ሳራ ዴርዶፍ ሚለር መሰረቱን ዋሽንግተን ያደረገው መንግስታዊ ያልሆነ የፊጂ ኢንተርናሽናል ድርጅት ፌሎ ናቸው። እንዲህ ብለዋል። በትክክል ከዝለቀ መውጣት የሚፈልጉ ሰላማዊ ሰዎች የሚወጡባቸው ተጨማሪ መንገዶች ያስፈልጋቸዋል። ይህ ባለም አቀፍ ሕግ መሰረታዊ መርህ ነው። እጅግ መሰረታዊ የሆነ የስደተኝነት ሀሁ ነው። ዝናሽ ወርቁ በሰቆጣ የእርዳታ ሰራተኛ ናቸው። ተፈናቅሎ ከየትም ይምጣ ከየትም ተፈናቅሎ ይምጣ ሰው በሰውነቱ ደረጃ ማግኘት ያለበትን ድጋፍ ማግኘት አለበት። በቃ ይሄ ነው የሰው መገለጫው ስንፈጠር ጀምሮ ይሄ ስለሆነ የእኛ ወደዚህ የመጣ ነው አላማ ስለዚህ መሪ የተወሰኑ ባለስልጣኖች ወይም ሁለት የፖለቲካ ድርጅቶች ባለመስማማታቸው የሰው ህዝብ የሰው ህይወት ማለፍ የለበትም። በተለይ በምግብ እጥረት በሌላም በኩል ተስፋ መቁረጥ አሁንም ሰዎችን ወደ ሰቆጣ ተፈናቅለው እንዲመጡ እያደረጋቸው ነው። ከነዚህ አንዱ የሆኑት ቀነው አስፋው እንዲህ ይላሉ። ብዬ መንገድ መንገድ እያዋልኩኝ እያደርኩኝ አራት ቀንና አራት ሌሊት ሲጓዙ ነው የመጣሁ። በረሃብ በጥም ረሃብ ያስፈራል። እሞታለሁ እያወቅኝ ነው ይመጣል መንገድ ለመንገድ እየሄድኩኝ ልሞት ብዬ እርግጥ መጥቸዋለሁ። እና ሰራዊቱንም አልጠየቀኝም፣ ደርጎጭ እያልኩኝ ዝም ብሎ ነ ይሄድ ብሎ ሰደድ ብቻ ምን ላድርግ። ብዙዎቹ ሰዎች ትግራይን ለቀው ከመውጣታቸው በፊት ትግራይ ውስጥ አዋቂና ህጻናት ሰዎች በረሃብ ሲሞቱ መመልከታቸውን ተናግረዋል።